የትግራይና የአማራ ክልሎች የእግር ኳስ ቡድኖች ክለቦች ቅርታ በትግራይ ስታዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳሉ ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። ምክትል ርዕሰ መስተዳደሩ ስፖርትን ከፖለቲካ ጋር የሚቀላቅሉ አካላት ሊኮነኑ ይገባል ማለታቸውን ሙልጌታ አጽብሃ ከመቀሌ ዘግቧል። በትግራይና አማራ ክልል የሚገኙ ክለቦች በትግራይ ስቴዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ሕዝብና መንግስት ኃላፊነት ይወስዳሉ ብለዋል የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል። ከአማራ ክልል የሚመጡ የእግር ኳስ ክለቦች በደስታ ነው የምንቀበላቸው። በደስታ መቀበል ብቻ ሳይሆን ጨዋታቸውም በስፖርታዊ ጨዋነት በሰላም ውድድሩ ፎክሩ ተጠናቆ የፈለገው ውጤት ይሁን ምን ይሁን ምን ውጤቱ እኛም በደስታ እንደተቀበል ናቸው በደስታም እንደሚሰኛቸው መግለጽ እንፈልጋለን የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል አመራሮች ጋር ባደረገው ውይይት የትግራይና የአማራ ክልል መንግስቶች ውድድሮች በሰላም ለማጠናቀቅ ሀላፊነት እንደሚወስዱ በሚዲያ ሊያሳውቁ ይገባል በተባለው መሰረት ነው መግለጫው የሰጠሁት ብለዋል ዶክተር ደብረጽዮን ትግራይ ሰላሟን ጠብቃ የሌሎች ብሔር ተወላጆችም ተከብረው የሚኖሩባት ክልል ናት ያሉት ምክትል ርዕስ መስተዳድሩ በስፖርት ላይ ለብቻው የሚፈጠር የሰላም ችግር አይኖሩም። ብለዋል ይሄ ስፖርት የፖለቲካ ጨዋታ መጫወቻ መሆን የለበትም የሚል አቋም ያለን ውድድር ነው። ህብረተሰቡን ለማዝናናት የሚጠቅም ነው፣ ለማቀራረብ እንጂ የሚያጣላም አይደለም። ስሜቶች እንዲኖሩ በቀላሉ ማርገብ ይቻላል። በሜዳው ላይ ሌላ ፖለቲካ አላማ መሳሪያ መሆን የለበትም። በች ነ ለዛ መጠቀሚያ ማድረግ እንደተጀመረ ግን እናውቃለን። ስለዚህ ይህን እኛ በከፍተኛ ደረጃ ነው የምናወግዘው። ለተንኮል ህዝብ ለህዝብ ለማበጣበጥ ወጣት ለወጣት ለማጋጨት የሚደረጉ እንቅስቃሴዎች በሙሉ ነው የምናውግዘው። በእኛም በኩልም የሚታዩ ላንድ ችግሮችንም ማስተካከል አለበት። ቀድሞ የወጣ መርሃ ግብር እንደሚያሳየው ቀጣይ ሮብ በኢትዮጵያ ፕሪሚየር ሊግ መቀለ ሰብአ እንደርታ ከፋሲል ከነማጋ በትግራይ ስቴዲየም በባህር ዳር ስቴዲየም ደግሞ ባህር ዳር ከተማ ከስሑል ሽረ ጋር ይጫወታሉ ተብሎ ይጠበቃል። ባለፈው ዓመት በኢትዮጵያ ፕሪሚየር ሊግ በነበረው የስፖርታዊ ጨዋነት ጉድለት በትግራይና አማራ ክልል የሚገኙ የእግር ኳስ ክለቦች እርስ በርስ ሲገናኙ ጨዋታቸውን በገለልተኛ ሜዳ ይካሄድ ነበር። ይህ አካሄድ ለተጫዋቾች ክለቦች፣ ደጋፊዎችና በጠቅላላ ሕዝቡም ላይ መልካም ያልሆነ ስሜት እየፈጠረ ነው በማለት የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል ርዕሳነ መስተዳደሮች ባካሄደው ውይይት መሰረት የእግር ኳስ ኮንትራስ ክለቦቹ በ2011 የሚያካሄዱት ጨዋታ በየራሳቸውን ሜዳ እንዲያካሄዱ ተወስኗል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም